ከአዲስ አበባ ጎዳናዎች እስከ ቡታጅራ፣ ከሻሸመኔ እስከ ሾኔ፣ ከአዴት እስከ አዲግራት አንድ ለአምስት ምንድን ነው ብላችሁ ብትጠይቁ በአጠቃላይ ሁለት አይነት ምላሾችን ልታገኙ ትችላላችሁ። አንደኛው በፈገግታ ምንም የሚል ስለ አንድ ለአምስት ምን ታውቂያለሽ? እኔማ እኮ አምስት አራት አራት አምስት ጊዜ ኳስ ላይ ነው የሚደማቀው ነገር ሁለተኛው ማህበረሰቦች በእለት ተዕለት ኑሯቸውና የአስተዳደር ጉዳዮች በተለይ የጋራ እድገታቸው ዙሪያ የሚፈጥሩት ቡድን ነው ሲሉ ያስረዷቸዋል። አንድ ለአምስት የአመራር አደረጃጀት ነው። ግቡ ልማት፣ ፖለቲካ፣ የማህበረሰብ ለውጥ ማምጣት ሊሆን ይችላል። በተለይ በቻይና ኮሚኒስት ፓርቲ እና ሌሎች መሰል ስርዓቶች በስፋት ለሀገር ልማት ለዲሞክራሲያዊ መብቶች አፈናና በሰፊው ሕዝብ ዘንድ የገዥዋ እናት ፓርቲ መሪ ሀሳብ ወይም ርዕዮት እንዲሰርጽ በስራ ላይ የዋለ አደረጃጀት ነው። ግንቦት 16 ቀን 2007 ዓመተ ምህረት በመላው ኢትዮጵያ የተካሄደው ሀገር አቀፍ የህዝብ ተወካዮች ምክር ቤትና የክልል ወኪሎች ምርጫ ገዢ ፓርቲ ኢህአዴግ ያሸነፈበትን ሚስጢር አስመልክቶ ከተቃዋሚዎችና ከደጋፊዎች ከሚሰጡ አስተያየቶች አሁንም አንድ ለአምስት አይጠፋቸውም። ምርጫ ጣቢያም ተገኝቼ እንዳየሁት ከሆነ አንድ ለአምስት ስራውን ሰርቷል። ነገሩ እንዲህ ነው። አንድ ለአምስት አደረጃጀት ሲሆን ለልማት፣ ለፖለቲካ ስራ፣ ለምርጫና ለሌሎችም አንድ የቡድን መሪ ያላቸው ተማሪዎች፣ ገበሬዎች፣ የመንግስት ሠራተኞች በጥቃቅንና አነስተኛ የንግድ ስራ የተሰማሩ ሁሉ ይሳተፋሉ። ብዙም አላውቅም፣ ግን አንድ ለአምስት ሰዎች በመስሪያ ቤት በየአካባቢ ተሰብስበው ስለ ችግራቸው ስለ አንዳንድ ነገሮች የሚወያዩበት መድረክ እንደሆነ ነማቀ አንቺ አባል ነሽ በአንድ ለአምስት ነሽ አይደለም? ሀሳቧን ትግለጽ። ለምን ታፍኛታለሽ? ትናገር። እሺ አንድ ለአምስት ምንድን ነው የሚሰራው? ምን ነገር ትፈልጊያለሽ? ታዲያ ለምን ታፍኛታለሽ? እንዳትናገር አንተን ልጠይቅህ። አደረጃጀት ነው። እሷ እንዳለችው ሰዎች ችግር ስለ ኢኮኖሚም ስለ አጠቃላይ ችግሮቻቸውን የመፍቻ አቅሙ የደከመው ከአንዱ እየተማማረ በአንድ ለአምስት ተጠርንፎ ችግር መፍቻ ነው። ሌላ አይደለም። ትክክለኛው ጥያቄ የምፈልገው ነገር ነው። አንድ ለአምስት በጣም በጣም ጠቅሞናል። አገሪቷን ድራማቲክ በሆነ መንገድ እያስኬዳት ያለና አሁንም ጭራሽ ተጠናክሮ መቀጠል ያለበት እና በጣም ምን ፈልገው እስከ ከዛሬ የት ነበረ ያልነው አንድ ለአምስት መምህራኖችን በአንድ ለአምስት አደራጃለሁ፣ ተማሪዎችንም በአንድ ለአምስት አደራጃለሁ። መምህራኖች በአንድ ለአምስት አደራጃቸው አጀንዳ ቀርጬ ነው የሚሰጣቸው። አጀንዳው ምን ፎከስ ያደረገ ነው? የተማሪዎች ውጤትና ስነ ምግባር መሻሻልን በተመለከተ ብቻ። ይሄንን አጀንዳ ምን ሰጣቸው? ለምንድን ነው? አንዳንድ ጊዜ ይቻ ሀገር እንድታድግ የማይፈልግ ብዙ ሰው አለ። አንድ ለአምስትን ካልተገባ ነገር ጋር የሚያያይዙት ምክንያቱም ለውጥ እንደሚያመጣ ስለሚያውቁ ካልተገባ ነገር ጋር ያያይዙታል፣ እንዳይተገበር ማለት ነው። ይህንን እኛ ማህበረሰቡ ላይ መቅረት ስለምንፈልግ ለአስተማሪው አጀንዳ ቀርጸን ነው የምንሰጠው። የፖለቲካ ጣልቃ ገብነት አሉ። ባንቺ በሁለቱ ሰርቻለሁ፣ በተማሪም በአስተማሪም ሰርቻለሁ። ከመቶ አንድ ፐርሰንት በላይ የለበት ፎርማሊን የአደረጃጀት ምክትል ሰመምህር ነኝ እኔ ደግሞ ጠምሬ ያደረጃጀት ምክትል ሰመምህር ነው እንደዚህ ክበባትን የተማሪዎችን ፕሮግራም፣ የትምህርት ፕሮግራሞች እነዚህ እነዚህ ነው የሚሰራው። ውድለት በተጠናቀቀው ብሔራዊ ምርጫ ለህዝብ ተወካዮች ምክር ቤት የመድረኩ ፕሮፌሰር በየነ ጴጥሮስ በትውልድ ስፍራቸው ሾኔ ሲወዳደሩ ዘገባ ለማቅረብ ወደ አካባቢው ባመራንበት ወቅት የሚከተሉ አይኖችና እንቅስቃሴያችንን የሚከታተሉ የመንግስት ቢሮ ኃላፊዎች በየስፍራው ነበሩ። በሾኔ በአንድ ለአምስት አደረጃጀት ለልማት ቀድመው ከተመሰረቱ ቡድኖች ውጪ ለምርጫ የተደራጁ ግብረ ኃይሎች ነበሩ። ስራቸው በየቤቱ እየተዘዋወሩ የኢህአዴግን በጎ ስራዎች ማስተዋወቅ፣ ህዝቡ ንብን እንዲመርጥ ዘመቻ ማካሄድ፣ የአንዳንድ አባላትን የፖለቲካ ድጋፍ ማጥናትና አስፈላጊ ሆኖ ሲገኝ ሀሳባቸውን የሚለውጡባቸውን መንገዶች ማፈላለግ ነው። የአንድ ለአምስት አደረጃጀት በበጎ ፈቃድ ቢሆንም ሥራ ብድርና ተሳታፊነትን ለማግኘት መንገድ ያቀናል። በዚህ አደረጃጀት የማይሳተፉ እንዲሳተፉ ይበረታታሉ፣ ይገፋፋሉ፣ ይመከራሉ። የአንድ ለአምስት አደረጃጀት ተሳታፊዎች የኢህአዴግ አባል መሆን አይጠበቅባቸውም። ሆኖም ለምርጫ የሚመሰረቱ ግብረ ኃይሎች ግን ድርጅታዊ አሰራርና የፖለቲካ ጥቅምና ርዕዮትን በህዋሳዊ አደረጃጀቱ ያራምዳሉ። በተለይ ለመሰረታዊ ድርጅትና አጠቃላይ እናት ድርጅቷ መረጃ በሁለቱም አቅጣጫ ያደርሳሉ፣ መፍትሄ ያፈላልጋሉ። በሾኔ 970 በ1 ለ5 የተደራጁ የኢህአዴግ ወይም የመንግስት የምርጫ ግብረ ኃይሎች እንዳሉ በዘገባችን ተረድተናል። በከተማዋ 6113 የተመዘገቡ መራጮች ሲኖሩ ከ5800 በላይ በ1 ለ5 የምርጫ ግብረ ኃይል አደረጃጀት ኢህአዴግን ለማስመረጥ ለወራት ስራቸውን የሰሩና በገዢው ፓርቲ የምጣኔ ሀብትና የእድገት ፖሊሲ ያመኑ ተጠቃሚነታቸውንም የሚገልጹ ናቸው። ስለዚህ የተቃዋሚ ፓርቲ እጩዎች አራት መቶ የሚሞላ ድምጽ ብቻ እንዲያገኙ በሚል ከወራት በፊት የተቀየሰ ስልት መኖሩን ከአደረጃጀቱ ተሳታፊዎችና መሪዎች ተረድተናል። የመድረኩ ሊቀመንበር ፕሮፌሰር በየነ ጴጥሮስ የ2007ቱ ምርጫ አስቀድሞ በተለያዩ መዋቅራዊና ተቋማዊ የአፈናና የመንግስት ንብረትንና ሀብትን በመጠቀም የተኮላሸ ነው ይላሉ። የተወካዮች መባረር፣ መደብደብ፣ መታሰር የምርጫውን ሂደት ቀጥ አድርጎ ያቆመው ነው። ኮረጆችን በኢህአደግ ምርጫ ምልክት መሙላቱን ደግሞ በምን ዘዴ ነው አንድ ለአምስት የሚባለውን? አንድ ለአምስትን አርሶአደሩ ምን አለ? ይሄ አንድ ለአምስት ለደቦ ነው እንጂ ለድምፅ አይደለም። ገበሬው እኮ ነው የምናገረው? ሰዎች በቡድን የሚሰሩት ደቦ ነው። ይሄ ደግሞ ምርጫ ማለት የአንድ ሰው የሌና ጉዳይ ነው። ፈጣሪው እና እሱ ብቻ ነው የሚያውቀው። እስከ ማለት ድረስ ይያጥላሉ ነበር። ግን ለሆድ ያደሩ ሥራ አጥ የሆኑ ጎረምሳ ልጆች፣ ሴቶች ሞልቷል። እነዚህን እያደራጁ ድምፅ ሲያሰጡ እንደነበረ፣ የቀበሌ የወረዳ አስተዳደር ዋናው ሥራው ይህንኑ መጠቅጠቅ እንደሆነ የመድረኩና የኦፌኮ ዶክተር መረራ ጉዲና አንድ ለአምስት ድርሻ ቢኖረውም ገዢው ፓርቲ ሁለት ምርኩዞች አሉት ይላሉ። በተለይ ዘንድሮ ያደግ ምት ነው ያዘው። አሸንፋለሁ ብሎ የተማመነው አንድ ለአምስት ነው። አንድ ለአምስት ላይ ብዙ ቦታ ጦርነና ወይ ነው። አንድ ለአምስት ጸረ ዲሞክራሲያዊ አሰራር ነው፣ ይፍረስ። ምርጫ ውስጥ ምንም ጉዳይ አለው ብለን ብዙ ቦታ በደንብ ነው እንትን ያደረግነው ነው እና በተለይ አንድ ለአምስት ፈረሰባቸው ታዲያ፣ ምንድን ነው የሚቀረው? ሁለቱ ሙርክሶች እነዚያ ሁለቱ ተቋሞች ናቸው ያስቸገሩት ምርጫ ቦርድና የአደግ ታጣቂ ኃይል ፌደራል ፖሊሲ ጀምሮ በድምፅ ከቪኦኤ ጋር ያልተነጋገሩ በመንግስቱ መዋቅር ውስጥ የፓርቲ ፖለቲካ ስራም በተለያዩ የምርጫ ጣቢያዎች ሲሰሩ ያገኘናቸው የመንግስት ሰራተኞችና የመሰረታዊ ድርጅት መሪዎች ኢህአዴግ ይህንን ምርጫ ሙሉ ለሙሉ ለማሸነፍ አንዲትም ቅንጣት ታክል ድምፅ ማጭበርበር እንደማያስፈልገው ያሰምሩበታል። አንድ ለአምስት በኢትዮጵያ ልማት ፖለቲካና አስተዳደራዊ መዋቅር ውስጥ ዛሬ ትልቅ ስፍራ የያዘ ከቤተሰብ እስከ ጓደኛ፣ ከጎረቤት እስከ መስሪያ ቤት በወጣት በሽማግሌ በወንድ በሴት የተዘረጋ የአደረጃጀት ሰንሰለት ነው። ባጭሩ ጨውና አንድ ለአምስት ያልገባበት ጓዳ በኢትዮጵያ ፈጽሞ አይገኝም። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ ከአዲስ አበባ